የአረና ትግራይ ማዕከላዊ ኮሚቴ በመቀለ ከተማ ስላካሄደው ዓመታዊ ስብሰባና ያስተላለፋቸው ውሳኔዎችን በተመለከተ ማብራሪያ እንዲሰጡን የድርጅቱ ሊቀመንበር አቶ አብርሃ ደስታን ጠይቀናቸው ተከታይን ተከታዩን ብለዋል። ስብሰባው ያው የዓመታዊ መደበኛ ስብሰባ ነው። የማዕከላዊ ኮሚቴ እና አጠቃላይ በሀገሪቱ ያለውን የፖለቲካ ቀውስ መንስኤው ምን ሊሆን ይችላል እኛስ በምን መልኩ መታገል አለብን በሚለው ላይ ተወያይተናል እና መቀጠል እንዳለብን አሁን ያለው በትግራይ ሰዎች በትግራይ ተወላጆች ላይ እየደረሰ ያለውን ንብረት መዘረፍ፣ የህይወት መጥፋት ጉዳዮች ላይ አውግዘናል። በጣም ከትግራይ ህዝብ ጎን እንደምንሰለፍ እንዲሁም በኢትዮጵያውያን ላይ እየደረሰ ያለውን በኢህአደግ መንግስት እየደረሰ ያለውን ግፍ መከራ እንደምናወግ ገልጸናል። እና በዚህ አጠቃላይ አሁን ያለውን ፖለቲካ ሁኔታ መንስኤው የኢህአደግ መጥፎ አገዛዝ ነው። ኢህአደግ አሁን ማስተዳደር በማይችልበት ደረጃ ላይ ደርሷል። የኢትዮጵያም አልገዝ አልገዛም ባይነት ስሜት ነው አጠናክሮ እየቀጠለ ያለው። ስለዚህ ኢህአደግ ወይም ማስተዳደር አለበት ወይም ለህዝብ ህዝብ በመረጠው አካል እንዲተዳደር ሊፈቅድለት ይገባል። በትግራይ ክልልም የትግራይ ህዝብ ትግራይ ህዝብ ፖለቲካን ተምሮ አውቆ ተደራጅቶ የራሱን ጥቅምና ደህንነት ማስከበር የሚችልበት እድል እንዲኖረው ለህወሀት ጠይቀናል እንዲፈቅድ። እነዚህ ነገሮች ናቸው የተወያየ ነው። የትግራይ ክልል ምክር ቤት በቅርቡ ባካሄደው ስብሰባ የክልሉ የመንግስት ኮሚኒኬሽን ቢሮ ኃላፊን ጨምሮ አራት የካቢኔ አባላትን ቀይሯል። የክልሉ ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ለፓርላማው ባቀረቡት ሪፖርት አስፈጻሚው አካል የውሸት ሪፖርቶች ያስተላልፍ እንደነበረ ደጋግመው በመግለጽ ይህንን የሚያጣራ የስታትስቲክስ ቡድን እንደሚቋቋም ገልጿል። የክልሉ የሚዲያና የመናገር ነጻነት አፈና በተደጋጋሚ ሲወገዝ እንደነበረ ይታወቃል። ከዚህ አንጻር የክልሉ የኮሚኒኬሽን ቢሮ ኃላፊ መነሳት በርካታ የክልሉ የድረገጽ ጸሐፊያን በአውንታ ተቀብለውታል። በሽምሽሩ ዙሪያ ያላቸውን አስተያየት እንዲሰጡን አቶ አብርሃ ደስታን ጠየቅናቸው። ምንም ለውጥ አይመጣም፣ ምክንያቱም አንድ ሰው ቢመጣ ወይም ቢወርድ ለውጥ አይመጣም። ምክንያቱም አሰራሩ ነው መለወጥ ያለበት። አሰራሩ ከተለወጠ ሰዎች ቢቀየሩ ያው እዛ የነበሩ ሰዎችም ቢሆኑ ለውጥ ሊያመጡ ይችላሉ። ስለዚህ የአሰራር ለውጥ ወይም የስርዓት ለውጥ የፖሊስ ለውጥ ነው ለውጥ ሊያመጣ የሚችለው እንጂ ሰዎቹ የነበሩ ባለስልጣናት ሲያበላሹ የነበሩ አሰራሩ ተከትለው ነው ለውጥ የፖሊሲ ፖሊሱ የነበረው ስርዓት የነበረው ፖሊስ ተጠቅመው ነው ሲያበላሹ ህዝብ ሲበድሉ የነበሩ። ስለዚህ አሁን ያሉ ሰዎችም ወደ ብልሹ ስርዓቱ ነው የሚገቡ ወይም የስርአቱ አካል ናቸው። ስለዚህ የአሰራር ለውጥ እስከሌለ ድረስ ለውጥ ያመጣሉ ብለን አንጠብቅም። ግን እናያለን፣ ያው አብረን እናያለን። በትግራይ ክልል ያለው ስር የሰደደ የመልካም አስተዳደር ችግር፣ የልማትና የዲሞክራሲ ጥያቄ በመፍታቱ ረገድ የሚመለከታቸው አካላት አበርትተው ሊሳተፉ እንደሚገባ አቶ አብርሃ ደስታ አክለው ገልጸዋል። ለዶቼ ቬለ ራዲዮ ለተጠናቀረው ዘገባ